አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታውቀዋል። አዋጁ በህገ መንግስት እውቅና የተሰጣቸውን መብቶች ይጥሳል ብለዋል። ፓርቲዎቹ መለስካቸውን ማህዝር ዝርዝሩን ይዟል። በቁጥር ሰባ እንሆናለን የሚሉ ተፎካካሪ ፓርቲዎች የጋራ አስተባባሪ ኮሚቴ ዛሬ ባወጣው ጋዜጣዊ መግለጫ ጥቅምት አምስትና ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በአደባባይ እናካሄዳለን ያሉትን የረሃብ አድማ ለሌላ ጊዜ ማስተላለፋቸውን አስታወቁ። የኮሚቴው የጽሁፍ መግለጫ እንደሚያብራራው ይህ የተቃውሞ መገለጫ ነው የሚለውን የረሃብ አድማ ለጥቅምት ሀያ አምስትና ሀያ ስድስት ሁለት ሺ አስራ ሁለት ዓመተ ምህረት እንዲተላለፍ የወሰነው አሁን በሀገሪቱ በተለያዩ አካባቢዎች በተፈጠረው አለመረጋጋትና ሁከት ምክንያት እንዲሁም በሌሎች ተጨማሪ ምክንያቶች ነው ይላል። የፓርቲዎቹ የጋራ አስተባባሪ ኮሚቴ ጸሐፊ አቶ ገረሱ ገሳ የኢፌዴሪ የሕዝብ ተወካዮች ምክር ቤት በ2012 ዓ ም የስራ ዘመኑ የመጀመሪያ የስራ ቀናት አዋጁን መልሶ የማያይና የመንግስት አካላት ፓርቲዎችን አነጋግረው ችግሩን ለመፍታት የማይሞክሩ ከሆነ በቀጥ የተለያዩ ሰላማዊ የትግል ስልቶችን በመከተል ተከታታይነት ያለውን የድምጻችን ይሰማ የተቃውሞ እንቅስቃሴ ከጥቅምት አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ እንደምናካሄድ ቢገለጽም አስተባባሪ ኮሚቴው በሀገሪቱ ውስጥ በተፈጠሩ ችግሮች ምክንያት ለጥቅምት አምስትና ስድስት ቀን 2012 ዓ.ም የያዝነውን የራብ አድማ ተቃውሞ ቀን ወደፊት ለማሸጋሸግ ተገደናል። የኮሚቴው መግለጫ እንደሚለው ከሆነ የተወካዮች ምክር ቤት በአስቸኳይ ስብሰባው ያጸደቀው ይህ አዋጅ እንዲሻሻል እስከ ዛሬ ድረስ ያደረጋቸው የተለያዩ ጥረቶችም አልተሳኩም። የመላ ኢትዮጵያ እንድነት ድርጅት ምክትል ሊቀመንበርና የኮሚቴው አባል አቶ ሙሉጌታ አበበ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል። ደብዳቤ ጽፈን ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በራብ አድማውም መልስ እናገኛለን ብለን ጠብቀን ሳይሆን ህዝባችን እንዲረዳና እንዲያውቅ ይህ በግድ የተጫነበት አዋጅ ሊያደራጀው ሊያሳተፈው ነፃ ምርጫ ሊያደርግ የሚችል እንዳልሆነ፣ ምርጫው ላይ ራሱ ነፃና ታማኒ ምርጫ ለማድረግ ህዝቡ የፈለገውን የወደደውን ለመምረጥ የሚያስችል አዋጅ አይደለም እያልን ስለሆነ ከህዝቡ ጋር እየተነጋገርን የምንወስነው ነው የሚሆን። በመግለጫው የተገኙት ጋዜጠኞች ለኮሚቴው የተለያዩ ጥያቄዎች ሰንዝረዋል። በተለይም በቁጥር ከሰባ እንደማያንሱ የሚናገሩት እነዚህ ፓርቲዎች በአሁኑ ጊዜ ስለ ራሳቸው እንጂ ስለ ሀገሪቱ ወቅታዊ ችግሮች አያነሱም የሚል ትችት እንደሚደመጥ በማስታወስ የኮሚቴው ምላሽ ምን እንደሆነ ጠይቋል አቶ ሙሉጌታ ይህ ጥያቄ የህዝብ እንጂ የፓርቲዎች ብቻ ጉዳይ እንዳልሆነ ገልጸዋል። ፓርቲዎቹ ለመቋቋም የተጠየቁትን የአባል ቁጥር ለማሟላት ችግር እንደሌለባቸው ተናግረው ጉዳዩ ህገ መንግስታዊ የመደራጀት መብት የማስጠበቅ ጥያቄ እንጂ ሌላ አይደለም ሲሉ ያስረዳሉ። አዋጁ አንደኛ ህገ መንግስቱን ያሰረ ነው። ዜጎች በየትኛውም አግባብ መደራጀት ይችላሉ ብሎ በህገ መንግስት የተፈቀደውን ከአስር ሺህ በታች ግን አትችልም ተብሎ በአዋጅ ተከልክሏል። ሁልጊዜ ጊዜ እኛ ሀገር የሚወጣው አዋጅ ህገ መንግስቱን እየዘጋ የሚሄድ አዋጅ ስለሆነ ነው። የፀረ ሽብር አዋጅም እንዲህ አይነት ትርጉም የነበረውና ብዙ ዋጋ ያስከፈለ እንደሆነ ታውቁታላችሁ። ህገ መንግስቱ በመደራጀትም ላይ ከአስር ሺህ አምስት ሺህ ብሎ አላስቀምጠም። ዜጎች ባመኑበት በፈለጉት መንገድ ተደራጅተው ሀሳባቸውን በነፃነት የመግለጽ መብት አላቸው ይላል። ይህ አዋጅ ደግሞ ከአስር ሺህ በታች አይቻልም ብሏል። ከዛ በታች ያለው መብቱ ተከልክሏል ነው እንጂ የእኛ ጉዳይ እንዳልሆነ ቢወሰድ ጥሩ ነው ብዬ ነው የምወስደው። አዲሱ የፓርቲዎች ህግ በተወካዮች ምክር ቤት ከመጽደቁ በፊት እና በኋላም በሀገሪቱ ውስጥ አሉ ከሚባሉት በመቶ የሚቆጠሩ ፓርቲዎች መካከል እነዚህ ፓርቲዎች ተቃውሟቸውን ሲያሰሙ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ we am sorry